it's በሳውዲ አረቢያ ከሚገኙ ኢትዮጵያውያን መካከል እስካሁን ወደ 13 ሺህ የሚጠጉ አዲስ አበባ መግባታቸውን የገለጸው የውጭ ጉዳይ ሚኒስቴር በፌዴራልና በክልል መንግስታት ትብብር የማቋቋም ስራ እንደሚሰራ አስታውቋል። እስክንድር ፍሬው ማምሻውን ከአዲስ አበባ የሚከተለውን ዜና አቅርቧል። የሳውዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸው ዜጎች ከሀገሩ እንዲወጡ መወሰኑን ተከትሎ አዲስ አበባ እየገቡ ያሉ ኢትዮጵያውያን ቁጥር ከእለት ወደ እለት እየጨመረ ነው። እየደረሰባቸው ያለው በደልና ስቃይ ደግሞ ፈጥነው ለመምጣት ለሀገራቸው ለመብቃት እንዲጓጉ ምክንያት ሆኗል። ዜጎችን ወደ ሀገር ለመመለስ ከፍተኛ ጥረት እየተደረገ መሆኑን የገለጹት የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በቀን ስድስት ጊዜ የነበረው በረራ ወደ አስራ ሁለት እንደሚያድግም ጠቁመዋል። ሚኒስትሩ ገርጂ አካባቢ በሚገኘው የሲቪል ሰርቪስ ዩኒቨርሲቲ በጊዜያዊነት ያረፉትን ተመላሾች መጎብኘታቸው በሀገሪቱ የመገናኛ ብዙኃን ተገልጿል። በዚሁ ማቆያ ለሚገኙት ተመላሾች ከዓለም አቀፉ የፍልሰት ድርጅት አይኦኤም ጋር በመተባበር ለእያንዳንዳቸው ዘጠኝ መቶ ብር እንደሚሰጣቸው፣ የምግብና የሕክምና አገልግሎትም እንደሚቀርብላቸው በትናንትናው ዘገባችን መግለጻችን ይታወሳል። ዛሬ በስፍራው የተገኙት የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ተመላሾችን በዘላቂነት ለማቋቋም የፌዴራል መንግስትና የክልል መንግስታት በጋራ እንደሚሰሩ ተናግረዋል። እነዚህ ወገኖች ኦኬ ማምጣቱ ጥሩ ነው፣ ግን ለወደፊት እንዲቋቋሙ ማድረግ ያስፈልጋል። ድጋፍ ይፈልጋሉ። ስለዚህ ፌዴራልም ክልልም በጋራ ሆነን እንድንደግፋቸው ይገባል፣ በሚል ነው የተስማማ ነው። ትኩረት ተሰጥቶ እንዲቋቋሙ ማድረግ ያስፈልጋል ነው ስለዚህ በክልል መንግስታትም በኩል በጀት ይመደባል። ይህንኑ ተስማምተን ነው የተለያየ ነው። እስከ ዛሬ ድረስ ወደ 13 ሺህ የሚጠጉ ኢትዮጵያውያን ከሳውዲ አዲስ አበባ መግባታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሳውዲ አረቢያ ውስጥ በኢትዮጵያውያን ላይ የ ሰብአዊ መብት ረገጣ ተፈጽሟል የሚል ዜና ከወጣ ጀምሮ በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያን ድምጻቸውን በማሰማት ላይ ይገኛሉ። ዛሬና ባለፉት ጥቂት ቀናት የተካሄዱ ሰልፎችን አስተባባሪዎቻቸውን ሰለሞን አባት አነጋግሮ ተከታዩን ዘገባ አዘጋጅቷል። ከትናንት በስቲያው ሰኞ ለንደን ላይ፣ በማግስቱ ማክሰኞ ሮም ላይ፣ ትናንት ረቡዕ ዩናይትድ ስቴትስ ዳላስ ከተማ፣ ዛሬ ደግሞ ጀርመን ዋና ከተማ በርሊን ላይ የተለያዩ ሰልፎችና የኢትዮጵያውያን ህዝባዊ ስብሰባዎች ተደርገዋል። ጄኔቫ ስዊትዘርላንድ የሚገኝ አንድ የኢትዮጵያውያን ቡድን ደግሞ በራሱ መንገድ የተለያዩ ዓለም አቀፍ እንቅስቃሴዎችን እያደረገ ነው። አሁን እኛ አየር ላይ ባለንበት ሰዓት ደግሞ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ፊት ለፊትም እንዲሁ አንድ ትልቅ ሰልፍ በመካሄድ ላይ ነው። የዛሬው የኢትዮጵያ ኤምባሲ ሰልፍ አዘጋጅ የሆነው ዓለም አቀፍ ትብብር ለኢትዮጵያውያን መብቶች በሳዑዲ አረቢያ የሚባለው ድርጅት ባለፈው አርብና ከትናንት በስቲያ ሰኞም ዋሽንግተን ዲሲ በሚገኘው የሳ ሳዑዲ አረቢያ ኤምባሲ ፊት ለፊት የተካሄዱ ሰልፎችን ያዘጋጀ ነው። የአስተባባሪውን ቡድን የህዝብ ግንኙነት ኃላፊ አቶ ብርሃኑ ዳምጤን በስልክ አግኝቻ አነጋግሬያለሁ። የዛሬው ሰላማዊ ሰልፍ በዋሽንግተን ዲሲ ኤምባሲ ፊት ለፊት እየተካሄደ ያለ ነው። የኢትዮጵያ ኤምባሲ ማለት ነው። በኢትዮጵያ ኤምባሲ ፊት ለፊት እየተደረገ ያለ ዓለም አቀፍ ትብብር ለኢትዮጵያውያን መብት ሳውዲ አረቢያ ያስተባበረው ታላቅ ሰላማዊ ሰልፍ ነው። አርብና ሰኞ እንደምታስታውሱት በዓለም አቀፍ ደረጃ በየሳውዲ ኤምባሲ በወገኖቻችን ላይ የሚደርሰውን ኢሰብአዊ የሆነ ድርጊት በመቃወም ሰላማዊ ሰልፍ ሲያስተባብር ቆይቷል። ይሄ ዓለም አቀፍ ትብብር ዛሬ ደግሞ በየኤምባሲው በዓለም አቀፍ ደረጃ የተለያዩ ሰልፎችን እያስተባበረ ያለ ነው። ይኸውም የኢትዮጵያ መንግስት ምንም እንኳን የሳውዲ መንግስት በወገኖቻችን ላይ ያን ያህል በደል ቢያደርስም የኢትዮጵያ መንግስት ይህንን ነገር ለመመለስ በጣም የዘገየና ቸልተኝነት የታየበት የዜጎቹን መብት ከመጠበቅ ይልቅ ሳውዲዎችን ላለማስቀየም የፈራበት በመሆኑ ይህ ጉዳይ በአስቸኳይ በሳውዲ አረቢያ በሞቱት በአካለ ጎደሎ በሆኑት በቡድን ወሲባዊ ጥቃት በደረሰባቸው እህቶች ላይ የደረሰው ነገር ተጣርቶ የሳውዲ አረቢያ መንግስት ተጠያቂ እንዲሆን ጥሪ እየተደረገ ነው ያለው። በአጠቃላይ በኢትዮጵያ መንግስት በኩል እየተደረገ ያለውን ይሄንን ጉዳይ ለፖለቲካ አጀንዳ የመጠቀምና በተሰጣቸው ጊዜ ውስጥ አስተባብረው ወገኖቻቸውን ወደ አገራቸው እንዲመለሱ ባለማድረጋቸው ሳቢያ ኢትዮጵያውያኖች በጣም ተቆጥተው የውግዘት ሰልፍ ነው እያደረጉ ያሉ። በነገራችን ላይ የኢትዮጵያ መንግስትና አይኦኤም የተባበሩት መንግስታት ድርጅት በጋራ በመሆን ኢትዮጵያውያኑን እየመለሱ እንደሆኑ በመገናኛ ብዙኃንም እየታየ የተገለጸ ነው ያለው። ይህንን እንዴት ነው እናንተ የምትመለከቱት? እኛ ይሄ በጣም ቱ ሌት ነው የምንለው። እኛ ድርጊቱን አንቃወምም። ነገር ግን የኢትዮጵያ መንግስት በቂ ጊዜ ነበረው። የሳውዲ መንግስት በወገኖቻችን ላይ የዝን አይነት ጥፋት ሲያደርስ በሳውዲ እና በኢትዮጵያ መንግስት መካከል ጦርነት በሌለበት ሰዓት ላይ የሳውዲ መንግስት ወረቀት የሌላቸውን ሰዎች ወደ ሀገር የመመለሱን አንቃወምም፣ ግን ሰብአዊ መብታቸው ተከብሮ ሳይገደሉ ሳይደበደቡ ሴቶች ሴቶቻችን የቡድን ወሲባዊ ጥቃት ሳይደርስባቸው ሊደርስላቸው ይገባ ነበር። ይሄንን በመገንዘብ ነው ይሄ የዓለም አቀፋዊ ትብብር ተቋቁሞ በዲፕሎማሲም በሰብአዊ መብትም ለዓለም አቀፍ ህብረተሰብ እየጮሆነ ያለ ነው። ትላልቅ ሚዲያዎችም እናንተን ጨምሮ ከበረጅ እንዲያደርግ ከፍተኛ ጥረት አድርገናል። ስለዚህ የኢትዮጵያን መንግስት እኛ አሁን ለሚያደርገው በሞተ ሰዓት ላይ ብዙ ወገኖቻችን ከሞቱ ዛሬ ምን ያህል ሰው እንደሞተ ምን ያህል ሰው አካለ ጎደለ እንደሆነ ምን ያህል ሰው እንዳበደ ምን ያህል ሰው ቡድናዊ ጥቃት እንደደረሰበት ስለማይታወቅ በዚህ ጉዳይ ላይ ጠንከር ያለ ፖሊሲ መውሰድ አለበት። በሳውዲ ህዝብና በኢትዮጵያ ህዝብ መካከል ታሪካዊ የሆነ ግንኙነት አለ። ምንም አይነት ምክንያት የለም። ወረቀት የሌላቸው ህገ ወጥ እያለ የኢትዮጵያ መንግስት እነኚህን ሰዎች ልክ እንደ ሳውዲ መንግስት ትሪት ማድረጉ ያሳፍራል። ስለዚህ አሁንም በቂ አይደለም። አግሬሲቭ እርምጃ እንዲወሰድ በኢትዮጵያ መንግስት ላይም ጫና እያደረግን ነው ያለው። ዓለም አቀፍ ትብብር ለኢትዮጵያውያን መብቶች በሳዑዲ አረቢያ በተከታታይ የሚያደርጋቸውን እንቅስቃሴዎች እና ሌሎችም የአቶ ብርሃኑን ማብራሪያዎች ያካተተ ዝግጅት ከነገ በስቲያ ቅዳሜ ምሽት ላይ እናቀርባለን። ይህንን የዛሬውን የኢትዮጵያውያን ሰልፍ አስመልክቶ በዋሽንግተን ዲሲ የኢትዮጵያ ኤምባሲ የሚለው ቃል ለመጠየቅ ወደ ኤምባሲው ቃል አቀባይ ደውዬ ነበር፣ ስልካቸው አልመለሰም። ለማንኛውም መልእክት ታኑር ያለሁ የኤምባሲውን መልእክት ወይም ሀሳብ ባገኘው ጊዜ ይዤ መለሳለሁ። በሌላ በኩል ደግሞ ሰኞ እለት እንግሊዝ ርዕሰ ከተማ ለንደን በሚ ገኘው የሳዑዲ አረቢያ ኤምባሲ ፊት ለፊት የወጡ ኢትዮጵያውያን ፍትህን እንሻለን፣ ኢትዮጵያውያንን መግደል አቁሙ፣ ሰብአዊ መብቶችን አክብሩ የሚሉና ሌሎችን በርካታ መፈክሮችና መዝሙሮችን አሰምተዋል። ይህ የእንግሊዝ ዜና ማሰራጫ ቢቢሲ የዘገበበት ሰልፍ ነበር። ከትናንት በስቲያ ማክሰኞ ደግሞ ጣሊያን ዋና ከተማ ሮም ላይም ተመሳሳይ ሰላማዊ ሰልፍ ተደርጓል። በሮም የኢትዮጵያውያን ማህበረሰብ ሊቀመንበር አቶ ገነነው ሽፈራውን አነጋግሬያለሁ። ማክሰኞ ዕለት ከትናንት ወዲያ አንድ በሮም ምናልባት እኔ ካለሁበት እንግዲህ የመጀመሪያ ትልቁ ሰልፍ ማለት ይቻላል። በጣም ትልቅ ሰልፍ አድርገናል በሳውዲ ኤምባሲ ፊት ለፊት እና በዚህም ሰልፍ ላይ እንግዲህ የተዘጋጀውን ደብዳቤ ለንጉሱ እንዲያቀርቡልን አምባሳደሩን አግኝተን ያለውን ሁኔታ አስረድተን ደብዳቤውን ሰጥተናል። ምንድን ነበር ጥያቄያችሁ እዛ ደብዳቤያችሁ ውስጥ ያስገባችሁ? ጥያቄያችን አራት ነጥብ የያዙ ነበሩ። ይህም ይህንን የሰብአዊ መብት ጥሰት የፈጸሙ ወንጀለኞች ህግ ፊት እንዲቀርቡ፣ በሳውዲ አረቢያ መንግስት በኮንትራት ስሜ የሚደረገውን የሰው ልጆች ትራፊክ ክትትል አድርጎ ይፋ እንዲያወጣ፣ በህጋዊ ስራ ኮንትራት ወደ ሀገሪቱ የገቡ ኢትዮጵያውያን ፓስፖርታቸውና ሌሎች ዶኩመንታቸው እንዲመለስላቸው ወይም በእጃቸው እንዲኖር፣ እንዲሁም አራተኛው ያለ ህጋዊ ፈቃድ ድርጊቱ የገቡ ዜጎች የሰብአዊ መብታቸው እንዲጠበቅ ሆኖ ወደ ሀገር መመለስ የማይችሉትም ከተባበሩት መንግስታት ስደተኞች ኮሚሽን ጋር በመነጋገር በድርጅቱ ቻርተር መሰረት ወደ ሌላ ሀገር የሚሄዱበት ሁኔታ እንዲመቻች ነው እየጠየቅ ነው። ማን ነው የተቀበላችሁ ደብዳቤያችሁን? አምባሳደሩ ናቸው የተቀበሉ። ምን አሏችሁ? እሳቸው እንግዲህ አምባሳደሩ ይህ ድርጊት በሳውዲ አረቢያ የማይደረግና ህጋዊ ወ ሀብት የሌላቸውም ሰዎች ወደ ሀገር እየመለሱ ያለበት ሁኔታ ይህንንም የሳኡዲ መንግስት ወጪውን እንደሚሸፍን ነው እሳቸው የነገሩን። ግን እየሆነ ያለው ይህ እንዳልሆነ ነው በአጽኖት ማስረዳት የሞከር ነው። እያንዳንዱን የቪዲዮ ምስልም ከዛ የሚደርሱትን መረጃዎችም ማቅረብ እንደሚቻል ይህንንም በድጋሚ ለሳቸው በአድራሻቸው እንደምንልክ አድራሻቸውን ሞስደን ነው የነገር ነው እና ይህ የሳኡዲን ህዝብ በሙሉ እንደማይወክል በእርግጥ አንዳንድ ስቶች ሊፈጸሙ ይችላሉ ከኢትዮጵያ ጋር ቆንጆ ወዳጅነት እንዳላቸው ኢትዮጵያውያንም በእንግድነት የመጀመሪያውን የእስልምና እምነት ተከታዮች እንደተቀበሉ ይህንን ሁሉ በአጽንኦት ገልጸውልን እና እያቀረብነውንም ደብዳቤ በቀጥታ ንጉሱ እንደሚያቀርቡልን ቃል ገብተውልናል። በአሁኑ ጊዜ የኢትዮጵያ መንግስት ከተባበሩት መንግስታት ጋር እየተጋገዘ ኢትዮጵያውያን ሆኖ ለኢትዮጵያ መመለስ ላይ ነው እና ይህንን እንቅስቃሴ ትከታተላላችሁ? አዎ። ግን እኛ እንደሆነ ከዛ አካባቢ እንደምንሰማው የሚባለውን ያክል ቁጥር አይደለም እንዲሁም የኢትዮጵያ መንግስት ደግሞ ሳኡዲው አምባሳደር ካሉን ጋር የሚገርምህ ወደ ሀምሳ ሚሊዮን ብር በጀት መመደቡን ነው የሚነግረን ግን የሳኡዲው አምባሳደር እንደሚሉን ከሆነ የሳኡዲ መንግስት ወጪዎቹን እንደሚሸፍን ነው እየነገሩ ነው ያሉት ሌላ የሚያስተላልፉት ነገር አለ አቶ ገነ ነው አዎ እንግዲህ ይህንን ሰልፍ ለማዘጋጀት እዚህ ከሮም ከሚላን የመጡ እና ከፓርማ እንዲሁም በኡድኒ ሁድለታ እንዲሁ የሻማ መብራት እና ፎቶግራፎችን ይዘው አደባባይ ወጥተው ነበር። በሮምም የኢሕአዴግ ደጋፊዎች ሳይቀሩ የወጡበት እንዲሁም፣ ሁሉም የስፖርት ቡድን ማህበራት እንዲሁም ኤርትራውያን እና የሱዳን ኮሚኒቲዎች እንዲሁም በሮም የእስልምና ወጣቶች ማህበር ሁሉም በህብረት ተሳትፈው በጣም እጅግና በሮም ውስጥ ተደርጎ የማያውቅ ሰልፍ ነው የተደረገ። ሁሉም በአንድነት ተባብሯል። ይህንንም ጉዳያችንን እንግዲህ ለጣሊያን ፓርላማ ሰዎች፣ ፊልሞች እና መረጃዎችን እየላክን ነው። ጣሊያንም ይህንን ጉዳይ እንድታወቅ የሎቢ ስራ እየሰራን ነው። በቀጣይነትም ወደ ቫቲካን ለመሄድና የጣሊያን ቀይ መስቀልም ለችግረኞቹ እርዳታ የሚያደርስበት ሁናቴ ለመመቻቸት ሙከራዎችን እያደረግን ነው። ቫቲካን ለመሄድ መቼ ነው የምታስቡት? በዚህ ሳምንት ውስጥ እቅዳለን። እንግዲህ ዛሬ ማታ ተሰርስር እንወሰናለን። ለፓፓውም ደብዳቤ ለማቅረብ አስበናል። በዚህ ጉዳይ ላይ የእሳቸውም ተዋጽኦ እንዲያደርጉና ይህ ሁናቴ የሚቆምበትን። ለራሳቸው ለአቡነ ፍራንሲስ ነው የምታደርሱት ደብዳቤውን? አዎ ለእሳቸው እንዲደርስልን እንግዲህ እያዘ ሰዎችን ነው ዛሬ ማታ መቼ ልሄድ እንትን የሚገባን እንወሰናለን። ትናንት ረቡዕ በዩናይትድ ስቴትሷ ግዛት ዳላስ ከተማ ደግሞ እንዲሁ ትልቅ ሰልፍ ተካሂዶ እንደነበር በዳላስ የኢትዮጵያውያን መረዳጃ ማህበር ስራ አስፈጻሚ የሆኑትን አቶ ማክ መኮንንን አነጋግሬ ገልጸዋል። የሳውዲ አረቢያን ጉዳይ በሚመለከት ዜናውን በሰማን ጊዜ በዳራ ሰከሪ ያለነው ሰዎች በጣም ነው በጣም ያዘን ነው። የእኛም ጽህፈት ቤት ሆነ እኔ ሞንክ የስራ አስኪያጅ ኮሚቴ አባሎች በስልክም ሆነ በግል ከሰዎች ጋር ለመነጋገር ያለውን ተቃውሞ እንድናሰማ ስለገፋፉን የመረዳጃ ማህበር ይህን ጉዳይ አስመልክቶ የሰብአዊ ጉዳይ የሰብአዊ መብቶች ጉዳይ በጣም ስለሚመለከተና ህዝቡን በሰልፍ ማውጣት እንዳለብን ወስነን እና ጊዜያዊ የሆነ ስራ ስራውን የሚያካሂድ የሚያካሄድ ታስክ ፎርስ አቋቁመን ለህዝቡም ገልጸን በቴክስትም በኢትዮጵያ ኮሚኒቲ ሬዲዮ ጣቢያም በተለያዩ መንገዶችም ቢሆን ህዝቦችን ጠርተን የትናንትናን ስብሰባ አድርገናል። ዋናው ዓላማው በሰብ የሚደረገውን ግፍ ለመቃወም ነበር። ሰልፉ የተደረገው በዳላስ ዳውንታውን ውስጥ በጣም በደመቀ በእውነት እንዲህ አይነት የሰላማ ሰልፍ የደመቀና በጣም በጣም ከፍተኛ ውበት ያለው ከፍተኛ ተቃውሞ ያሳየ ሰልፍ በፍጹም በዳላስ ታሪክ ውስጥ ተደርጎ እንደማይታወቅ ከብዙ ሰዎች ሰብቻለሁ። ለማን ነው መልእክታችሁን ለማድረስ አስባችሁ ያደረጋችሁት? ይህን ጉዳይ ያቀረብነው በቀጥታ በፌዴራል ቢልዲንግ ለሚገኘው የዩኤስ ዲፓርትመንት ስቴት የውጭ ጉዳይ ሚኒስቴር መስሪያ ቤቱ ህንጻ አጠገብ ማለት ነው። ትክክል ነው። ትክክል ነው። እዛው ዳውንታውን ከተማ ውስጥ ደብዳቤውን እኔ ራሴ በግሌ ለሚመለከተው ሰው አቅርቤ ያለው ሁለተኛም ደግሞ ለከተማው ለዳላስ ከንቲባ ጽሕፈት ቤት እንዲሆን ደብዳቤውን እንዲሆን እኔ ራሴ አድርሻለሁ። እና እየጠየቅ ነው ምንድን ነው ሳኡዲ ውስጥ በእኛ ወገኖች ላይ የሚደረገውንን አሰቃቂ ግድያ፣ አሰቃቂ ጉዳት እንዲቆም የሚመለከታቸው ክፍሎች ይህን ጉዳይ ተመልክተው ጥናት እንዲደረግ በማሳሰብ የህዝቡን ተቃውሞ በረዳጅ አማካኝነት አቅርበናል። በዛም ላይ ደግሞ ወረቀቶችንን ለህዝብ በትንና በጣው በታማ ውስጥ ስለዚህ ለአሜሪካ መንግስትና ህዝብ ነው ማለት ነው። የመረዳጃ ማህበሩ ይህንን ተመሳሳይ ግልጽ የሆነ ደብዳቤ ኦፕን ሌተር ለሳኡዲ መንግስትም ለኢትዮጵያ መንግስትም ለተለያዩ ህዝባዊ ድርጅቶች ሰባዊ መብት ድርጅቶችም በዓለም ውስጥ በማሰራጨትም ላይ እንገኛለን። በአሁኑ ሰዓት ህዝቡ ተቆጥቷል። የዳላስ ከተማ ህዝብ በብዛት ነው የወጣው። ከህፃን ጀምሮ ትልልቅ ሰዎች ሁሉ የወጡበት ታላቅ የደመቀ ስብሰባ ነው። በእውነት ተመልካቹ አሜሪካውያኖች በጣም ነው በጣም ነው የተገረሙት። በተለይ በትራንስታው ሁለት በዳላስ ከተማ ዳውንታውን ውስጥ ለጃንፊት ኬኔዲ ለሚደረገው የሃምሳ አመት ግድያ ማስታወሻ ሽር ጉድ ይባል ነበር። ኮንግሬስ ተዘግቶ ነበር እና በዚህ ምክንያት እንዲያውም አንድ ጋዜጠኛ ሲጠይቀኝ በዚሁ አጋጣሚ ነው ያደረጋችሁት ይህን ስብሰባ ሲለኝ፣ አይደለም የአጋጣሚ ጉዳይ ነው እንጂ ወን ብለን በዚሁ ያደረግነው ነገር አይደለም ብዬ እገልጽለታለሁ። ይሄ አጋጣሚ ጉዳይ ነው እና ህዝቡ በጣም በጣም ወደ እኛ ይመለከት ነበረ። መኪናውን እያውቀው ይመለከት ነበር። እኛም ወረቀቱ፣ እና በእውነት አይደል ይሄ መቼም እኔ አሁን የምገልጸው ላስታ የምነገው የምነግር ነገር በቪዲዮም የተቀረጸ የሚታይ ነው የሚታይ ነው። በኢንተርኔት ማየት ይቻላል እና በጣም በጣም በጣም በጣም ከፍተኛ የሆነ ህዝቡ የኢትዮጵያን ሰንደቅ ዓላማ ይዞ የወጣበት የአረንጓዴ ቢጫ፣ ቀይ ብቻ ሳይሆን የሚገርመው ነገር ጥቁርም ልብስ ለብሶ ነው ሰው የወጣው። በጣም በጣም በጣም በጣም ሁላችን ተቆጠነ። ሁላችንም ጥቁር ልብስ ለብሰን ነው የወጣ ነው እና ይህ ስብሰባ ምንም አይነት የፖለቲካ ልዩነት ሳያደርግ ህዝቡን ያሰባሰበ፣ ህዝቡን ያፋቀር፣ ህዝቡን አንድ ያደረገ፣ ህዝቡን ያስቆጣ ትልቅ ስብሰባ ነው ማለት ይቻላል። ቀደም ሲልም የመረዳጃ ማህበር ከተለያዩ ግለሰቦች ጋር በመሆን የተዘጋጀ የቀረበ የካንድል ላይት ቪጂል ነበር። ይህ የሻማ ማብራት ው የሻማ ማብራት የኢትዮጵያን ኢትዮጵያኖች ወገኖቻችን በሳኡዲ ውስጥ የደረሰባቸውን ግፍ ለማስታወስ ለማሰብ ድጋፋችን ለመግለጽ ባደረግነው የሻማ ማብራት ስነ ስርዓት በእውነት የመጣው ሰው የተቆጣው ሰው ይሄ ነው አይባልም። በዚህ ላይ አቶ ሰሎሞን ከምከ ጋር ልካፈሩ የሚፈልገው አንድ ነገር ምንድን በዚሁ የሻማ ማብያ ስነስርዓት ላይ አንዲት ሴት የወገኖቿን ግፍ ተመልክተና ዘመሮችም ያሉባት ይመስለኛል። በስልክም ታገኛቸው ነበረች እና ከነሱ የሰማችሁንን ለእኛ ለማካፈል በአደባባይ ወጣ ለሁለት ደቂቃ ያህል የተናገረችው ነገር ሁላችን በጣም በጣም በጣም በጣም በጣም አሳዝኖና በሁለት ለሁለት ደቂቃ ግን የተናገረችው አንድም ቃል አልነበረም። መንግስትን አልተቃወመችም። የሳውዲ መንግስት አልተቃወመችም። ዩናይትድ ኔሽን አልተቃወመችም። ያደረገችው ነገር ቢኖር ለሁለት ደቂቃ እንዲህ አይነት የሆነ ደቂቃ የለቅሶ ንግግር አይቼም ሰምቼም በሕይወት ያላክም እና ይህ ነው የሆነው። በዚህ ምክንያት የእኛ የምረዳጃ ማህበር የሰብአዊ መብቶችን ጉዳይ ስለሚመለከተን ይህን ጉዳይ በቀጥታ ተመልክተን ውሳኔ አድርገን ይህን ሰልፍ አውጠናል። ይህም ስራ በነገራችን ላይ በሰልፍ የሚያቆም አይደለም። ይሄ የተቋቋመው ጊዜያዊ ታስክፎርስ ገንዘብ በማጠራቀም በዛሬው ዕለት ደግሞ ጀርመን ዋና ከተማ በርሊን ላይ እንዲሁ የጀርመን ፓርላማ ወይም ቡንደስታግ ምክትል ፕሬዚደንት የተገኙበት ከፍተኛ ሰልፍ ተጠርቶ እንደነበር የአስተባባሪ ኮሚቴው አባል አቶ በላይነህ ተሾመ ነግረውኛል። ሳውዲ አረቢያ ውስጥ በሚካሄደው ሁኔታ ሰላማዊ ሰልፍ ጥሪ አስተባባሪ ኮሚቴ አባል፣ ምንድን ነው አሁን እያደረጋችሁ ያላችሁት? በተለይ ዛሬ የተደረገው ያው በዓለም አቀፍ እንደሚታወቀው ሁሉ በሳውዲ አረቢያ ውስጥ የሚደረገውን በኢትዮጵያውያኖች ላይ የሚደረገውን ሰቆቃ በሚመለከት ከማንም ጊዜ በበለጠው አይነት ሁኔታ ማለት አያቶቻችን እንቅርጽ በመቀበል ኢትዮጵያውያኖች በሳይስማሙም፣ በክፉ ቀን ጊዜ ግን ይተባበራሉ አይቻሉም ብለው እንደሚያምኑት ዛሬ ከሌላው ጊዜ በተለየ አይነት መልክ ሁላችንም የምንም ፓርቲ የምንም አባል የፖለቲካ መሆና ሀይማኖት ድርጅቶች ፓርቲና አባል ሳንሆን ይህን ሰቆቃ በሚመለከት በከፍተኛ ደረጃ የተደረገ አስተዋጽኦ እና የሰላማዊ ሰልፍ ድርጊት እና ሰቆቃ ተቃዋሚ መልዕክት ነው ስናስተላለፊዋል ነው የት ነው የተሰለፋችሁት የተሰለፍነው በርሊን ቲየር ጋርተን የሳውዲ አረቢያ ዋና ኤምባሲ ጽህፈት ቤታቸው ፊት ለፊት ኬት ኬት ነው የተሰባሰባችሁት ጥሪው በጠቅላላ ጀርመን ላሉት እና ለሚመለከታቸው በሙሉ ቢሆንም ዛሬ ግን የተገኙት ብዙዎቹ በበርሊን ከተማ የሚኖሩ ነዋሪዎች እና በአካባቢው ብራንደንበርግ ሀምበርግ እና ሌሎች ሌሎች ከተማዎች በአውቶቡስ እየተሳፈሩ ይህንን ሁኔታ ለመካፈል የደረሰባቸውን ቁጭትና ሰቆቃ ለመወጣት ከፍተኛ የሆነ ኢሞሽናል የሆነ ሁናቴ ለመወጣት ነው። ከተለያየ አካባቢ የመጡት የጋበዛችኋቸው አሉ። ከጋበዝናቸው ሰዎች ውስጥ ከብራንደንበርግ፣ ከሀምበርግ፣ ከኑረምበርግ እና ሌላም ሌላም ከተሞች በአካባቢ ካሉት የመጡ አሉ። ከፖለቲካ ድርጅቶችም ትልቅ ክብደት ሰጥቶት የነበረው በፓርላመንት አባል የነበሩት ወይዘሮ ወሩት የሚባሉ የፓርላማው ምክትል ሰብሳቢ ምክትል ፕሬዚዳንት ናቸው። የእሳቸው መኖር በጣም የበለጠ አድምቆትና በአካባቢው የነበረውን ሰውም እጅግ ደስተኛ ያደረገ ሁናቴ ነው ያለው። መገኘታቸው ብቻ ሳይሆን ራሳቸውን ችለው ረጅም የሆነ ንግግር በማድረግ ኢትዮጵያኖች ላይ የሚደረገውን ሰቆቃ በማንሳት ሴቶች ላይ የሚደረገውን ግፍ በማንሳት በአጠቃላይ ሳውዲ አረቢያ ውስጥ ደግሞ የሰብአዊ መብት መረገጥን በሚመለከት በአጠቃላይ አንስተው ረጅም ንግግር አድርገዋል። ለዚህ በጣም ከደች ሰኞት ነበር ነው። ምንድን ነው ለማድረግ የሚያስቡት አሁን? እሳቸውስ ቢሆኑ የፓርላማ ምክትል ሊቀመንበር ናቸው፣ የፓርቲ መሪ ናቸው። የፓርቲ መሪ፣ የፓርላማ ምክትል ፕሬዚዳንት እና ተሰሚነት ያላቸው ኦፖዚሽን መሪ ናቸው። ዛሬ ከገቡልን ቃል ውስጥ አንዱ ወይም አንደኛው ፓርቲ ለፓርላማ ይሄንን ጉዳይ እንደሚያቀርቡ በሳውዲ አረቢያና በአካባቢ የሚደረጉትን ጭቆናዎችና ጸረ የውጭ ሰራተኞች ላይ የሚደረገውን በተለይ ደግሞ ኢትዮጵያኖች ላይ የሚደረገው ግፍ በሚመለከት ለፓርላሜንት ለፓርላማው ና ለሰብአዊ መብት አጣሪ ኮሚቴዎች ጉዳዩን እንደሚያቀርቡና ከነሱም ከዚህ በፊት የፓርላማው የግሪን ፓርቲ አባል የነበሩት እና አሁን ደግሞ በአውሮፓ ማህበር ውስጥ ተወካይ የሆኑ ሴትዮ ዛሬ ወደ እሑድ አካባቢ ወደ ሳውዲ አረቢያ እንደሚሄዱና የእሳቸውም ሪፖርትም ተመልክተው በተለይም ኢትዮጵያኖች በሚደረገው ላይ ሰቆቃን በሚመለከት ተመልክተው ምስክርና ታቸውን ከሰሙ በኋላ ሊተባበሩና ሊያስተባበሩ እንደሚያደርጉ ነው ቃል የገቡልን። ቀጥሎ ምንድን ነው ማድረግ የምታስቡት? የአጭርና የረጅም ጊዜ ጉዞ እንደሚኖረን ነው። የሂደት ግባባ ነው ማለት ይሄ ተጀመር እንጂ እንዳላለቀ፣ ችግሩም በሳውዲ አረቢያ ብቻ ሳይሆን በጠቅላላ በአረብ ሀገሮች ውስጥ እርሰውም እንደሚያውቁት በአቡዳቢ፣ በሊባኖስ፣ በሊቢያ አካባቢ በነው በሲናይ በረሃ አካባቢ እና በሌሎች በመሳሰሉ ሀገሮች ሁሉ ኢትዮጵያኖች በዚህ እውነታ እየተሳቀቁ እያሉ እና መብታቸው እየተገፈፈ ህልናቸው እየተነጠቀባቸው ያለው ሁኔታ በሰፊው በአለም አደም በአለም አቀፍ ደረጃ ለማስተዋወቅ ና እነዚህ ድምጻቸውን ሊሰማላቸው ያልቻሉትን ጩኸታቸው ያልተሰማላቸውን ሰዎች ኢትዮጵያን ወገኖቻችንን የእነሱን ድምጽ የእነሱን ጩኸት ለማስተጋባትና ጩኸታቸው ጩኸታችን ነው ብለን ለመሰለፍ ነው። ዛሬም ያሳየው የነበረው ስሉ ከሌላው ጊዜ በተለየ ሁኔታ በጣም የሚገርም የነበረው ምንድን ነው? ምን ማድረግ ባንችልም ተቆርቋሪ የሌላቸው የእኔ ናቸው ብሎ የሚታግላቸው ኃይልና መንግስትና ድርጅት ባለመኖሩ መጎዳታቸውን በማስተጋበት እያንዳንዳችን አንዳንድ ድንጋይ ጠርጠር ብንወረወረው ልንጠቅማቸው እንደምንችል ልንጠቅማቸው እንደምንችል እና ጩኸታችን ጩኸታችን ብሶታቸውን እናሰማላቸው በሚለው ዓለም አቀፋ የሆነ ጥሪ ወደፊት ለማድረግና እንዲያውም እየተነጣጠሉ በአሜሪካም በአውሮፓም በኢትዮጵያ የሚደረጉትን ሰላማዊ ሰልፎች አጠቃላይ በሆነ መልኩ አንድ ቀን በሰፊው ሁሉም ሰው አንድ ቀን ሊወጣበት የሚችልበት መንገድ ወርልድ ዋድ ቢኖር መወር ጠቀሜታ ይኖራል የሚል ዲስካሽን ስናደርግ ነው ዛሬ። አይ ሆፕ ሌሎችም ይህን የሚያዳምጡና ይሄ ያገባናል የሚሉ ዜጎቻችንም በእንደዚህ ጥያቄዎች አካባቢ ውይይት ያካሂዱብታን ብለን እንጠብቃለን። እናስታውሳለን። ወደ ጀርመን ቡንደስታግ ምክትል ፕሬዚደንት ሚስ ክላውዲያ ሩት ቢሮ ደውዬ ለጊዜው ስብሰባ ላይ እንደሆኑ ተነግሮኛል። ጥያቄን አስተላልፍ ያለሁ ምላሻቸውን እንዳገኘው ይዤ መለሳለሁ። በሌላ በኩል የአውሮፓ ፓርላማ የሰብአዊ መብቶች ምክትል ሰብሳቢም ይህንኑ ጉዳይ ይዘው ሰሞኑን ወደ ሪያድ እንደሚጓዙ የበርሊኑ ሰልፍ አስተባባሪዎች ገልጸውልኛል። በሌላ በኩል ደግሞ ጄኔቫ ስዊትዘርላንድ የሚገኘው ድጋፍ ለዲሞክራሲ የሚባል በኢትዮጵያ ፖለቲካና ሰብአዊ መብቶች ጥበቃ ዙሪያ የሚሰራ ድርጅት አመራር አባል የሆኑትን አቶ ኤልያስ ረሽድንም ደውዬ አግኝቻለሁ። እንግዲህ ሳውዲ ባለው ጉዳይ ላይ አንዳንድ ሰላማዊ ሰልፎችና የተለያዩ ደብዳቤዎችን እንደሚመለከታቸው አካላቶች በሙሉ እያስገባንበት ያለበት ሁኔታ አለ። እንግዲህ እርስዎም እንደሚያውቁት አቶ ሰለሞን የችግሮቻችን መገለጫዎች ወይም ሲምፕተምስ ናቸው። ብዙ ጊዜ እኛ የምንከታተለው የችግሩ ዋናው ምንጭ የቱጋን የሚለውንም ነገር በተጓዳኝ የሚያያ አካል ነው። ኢትዮጵያ ውስጥ ወይም ከኢትዮጵያ ውጭ ያሉት ወይም ሳኡዲ ውስጥ ያሉ ሰዎች የደረሰባቸው ችግር እጅግ ዘገናኝና እጅግ ሁላችንንም ልብ የሰበረ ነው። ግን እነዚህ ስደተኞች ሁለት አይነት ስደተኞች ናቸው። እንግዲህ በኢኮኖሚ ለስራ የሄዱ ስደተኞች አሉ። የፖለቲካ ችግር ኖሮባቸው ሌላ ሶስተኛ ሊቀበላቸው የሚችል ሀገር ባለማግኘታቸው እዛው ተደብቀው የሚኖሩ ኢትዮጵያያኖች አሉ። እነዚህ ሰዎች ወደ ሀገር ቤት ቢገቡ ሊደርስባቸው የሚችል ችግሮች አሉ፣ ይታወቃል። ያለው ስርዓት ፍትህ ያጎደለ ስርዓት ነው። በዚህ ስርዓት ላይ ቢመለሱ ለህይወታቸው አደጋ አለው። ስለዚህ በተለያዩ የዩኤን ሰብ ዲፓርትመንቶች ለእነዚህ የሚመለከተውን ደብዳቤዎች፣ መጠይቆች በማስገባት የምንሰራቸው አንዳንድ ስራዎች አሉ። እና ያስገባችኋቸዋሉ? እስካሁን ድረስ? አዎ፣ እንግዲህ ለሳውዲ ኤምባሲም ደብዳቤ ያስገብተናል። ለዩኤን ዩማን ራይት ኮሚሽን ያስገብተናል። ኢቨን ለአረብ ሊግ ራሱ እነዚህም ደብዳቤዎች ያስገብተናል። ለተለያዩ ድርጅቶች እነዚህም ኮፒዎች ሰጥተናል። በአሁኑ ጊዜ የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት በመተባበር ወደ ኢትዮጵያ እየመለሱ ነው ሳውዲ አረቢያ የሚገኙ ኢትዮጵያውያንን። ትከታተላላችሁ ይሄንን እናንተ እና ምንስ ሀሳብ አላቸው? እየተከታተለ ነው ጉዳዩን እንግዲህ መቼም እነዛ ሰዎች በፈቃደኝነት የሚመለሱ ናቸው ወይንስ በግዳጅ ተይዘው የሚመለሱ ናቸው? እንግዲህ ሳኡዲ በነገሩ የስደተኛን ጉዳይ በተመለከተ ሲግኔትሪ አይደለችም በዩናይትድ ኔሽን። ስለዚህ ሰዎች አሳይለም የሚጠይቁ አይችሉም እዛ ሀገር ላይ የግድ ሳኡዲ ከዚህ በፊት እንደምታደርገው ሁሉ የያዘችውን ሁሉ ይዛ የምትመልስበት ሁኔታ ነው ያለው። እንግዲህ አንዳንድ ጥረቶች አሉ። ምናልባት ሰላማዊ ሰልፍ በቅርቡ ዩናይትድ ኔሽን በር ላይ እናዘጋጃለን የሚል ሀሳብ አለ። ለዛም እነዚህ ሰዎች ወደ ሶስተኛ ሀገር ተላልፈው ጥገኝነት ሊጠይቁ የሚችሉበትንም መልኩ የምንሰራበት ሁኔታ እያቀድ ነው ያለ ነው። አንዳንድ ነገሮችም ጅምር ላይ አሉ። የሚያስተላልፉት መልእክት ይኖራል? አቶ ኤልያስ። እኔ የማስተላልፈው ምንድን ነው አሁን ሳውዲ ውስጥ ያሉ ወይም በተለያየ ሚድልስ አካባቢ እየተፈጠሩ ያሉ ኢትዮጵያን ላይ እየተፈጠሩ ያሉ ችግሮች የችግሮቹ መገለጫዎች ናቸው፣ ሲምፕተምስ ናቸው። የችግሩ ዋናው ምንጭ ግን ሀገሪቷ ውስጥ ያለው የህግ የበላይነት ያለመከበር እና ህዝቦች የራሳቸውን ህገ መንግስታዊ መብታቸው ያለመከበሩ ዲሞክራሲ ያለመኖር፣ የመጻፍ የመናገር መብት ያለመኖር ጉዳይ ነው። ስለዚህ የችግሮች ምንጭ ላይ ወይም ሲምፕተምስ ላይ ትኩረት ከመስጠት የችግሩን ምንጭ ዋና ማድረግ የኢትዮጵያውያኖች ድርሻ እንዲሆን ምኞቴ ነው። ይህንንም ማድረግ አለብን የሚል ሀሳብ ነው የምሰጠው። በሌላ በኩል ደግሞ ሳዑዲ አረቢያ ጂዛን እስር ቤት ውስጥ ነው ያለ ነው ያሉ ሰዎችም ማምሻውን ደውለውልን ነበር። ግንኙነቱ ጥሩ ስላልነበረ በአግባቡ መደማመጥና መልእክታቸውን መቅረጽ አልቻልኩም። እየተከታተልኩ ነው። ከነገ በስቲያ ቅዳሜ በሚቀርበው የዚህ ዝግጅት ሰፊ ክፍል እነርሱንም አካትቼ ለመመ መለስ ጥረት አደርጋለሁ። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን